the voice of America. በህውሀት የሚመራው የትግራይ ክልል መንግስት የተኩሱ ማቆም ስምምነት ለማድረግ ቅድመ ሁኔታዎችን አስቀመጠ። የክልሉ መንግስት ባወጣው መግለጫ የኤርትራና የአማራ ክልል ኃይሎች ከክልሉ እንዲወጡ፣ ከክልሉ ዓለም አቀፍ በረራ ማካሄድን ጨምሮ ሁሉም መገናኛ እንዲከፈቱ፣ ወደ ትግራይ ማንኛውም የፌዴራል መንግስት የጸጥታ አካል እንዳይገባ የሚሉ ቅድመ ሁኔታዎች ይገኙባቸዋል። የመቀለው ዘጋቢያችን ሙልጌታ አጽበሃ የመግለጫውን ይዘት ያሰማናል። በህወሓት የሚመራ የትግራይ ክልል መንግስት በተኩስ አቁም ስምምነት አስመልክቶ ባወጣው የጽሁፍ መግለጫ ችግሮች በሰላማዊ መንገድ መፍታት በመርህ ደረጃ እንደሚቀበል በመግለጽ በአሁኑ ጊዜ በትግራይ ቀውስ ጉዳይ ተኩስ ለማቆም ግን ቅድመ ሁኔታዎችን አስቀምጧል መግለጫው የኢትዮጵያ መከላከያ ሰራዊት ከትግራይ የወጣው በኃይል ተመቶ እንጂ ለአርሶ አደር አስቦ አይደለም ብሏል ተኩስ ለማቆም ሰባት ቅድመ ሁኔታዎች ያስቀመጠው መግለጫ ከትግራይ የኤርትራና የአማራ ኃይሎች ከጦርነት በፊት ወደ ነበሩበት ቦታ በአስቸኳይ እንዲመለሱ እንዲሁም በኢትዮጵያ ውስጥ የኤርትራ የጸጥታ አካላት አሉ፣ እነሱም እንዲወጡ ብሎ ከትግራይ ጋር በተያያዘ ደግሞ ከኤርትራ ጋር የሚደረግ ውይይት በክልሉ መንግስት ብቻ እልባት ሲያገኝ ነው ብሏል። መግለጫው በትግራይ ላይ የተፈጸመ የጦር ወንጀል በመግለጫው አገላለጽ የዘር ማጽዳት የተሳተፉ ያላቸውን የኢትዮጵያና ኤርትራ መሪዎች እንዲሁም ሌሎች አካላት የተባበሩት መንግስታት በሚያቋቁመው አካል ተጣርቶ በዓለም አቀፍ ደረጃ ተጠያቂ ከሆኑ ነው ብሏል። የ የሰብአዊ እርዳታ በሁሉም የማጓጓዣ አማራጭ ለህዝብ መድረስ ሲችል፣ እንዲሁም የተፈናቀሉ ዜጎች ወደ ነበሩበት ሲመለሱና ለደረሰባቸው ጉዳት ደግሞ ካሳ ከተሰጣቸው ነው ሲል መግለጫው አትቷል። ህዝባዊ አገልግሎቶች መብራት፣ ቴሌኮሚኒኬሽን፣ ባንክ፣ የአውሮፕላን በረራ፣ ትምህርት፣ ህክምናና ንግድ ወደ ህዝቡ ያለማቋረጥ ከደረሰ፣ እንዲሁም አለም አቀፍ በረራ ከክልሉ የአውሮፕላን ማረፊያዎች የሚጀመር ከሆነ ነው ብሏል። መግለጫው መግለጫው የክልሉ የ2013 አመት ባጀትም ቀጥታ በህዝብ ለተመረጠ መንግስት ገቢ እንዲደረግ ያለ ሲሆን ማንኛውም የፌዴራል መንግስት የጸጥታ አካልም ወደ ትግራይ እንዳይገባ ከተደረገ ነው ሲል ነው የገለጸው። ከመስከረም 25 በኋላ ደግሞ የወጡ ህጎች ህጋዊነት የላቸውም ያለው ይህ መግለጫም ትግራይን የሚመለከቱ የወጡ ህጎች ሲሰረዙ፣ እንዲሁም የክልሉ ተወላጆችና ሌሎች ኢትዮጵያውያን የፖለቲካ እስረኞች ያላቸውን ከተፈቱ ነው ሲል አስታውቋል። እነዚህ ዝርዝሮች የሚከታተል በተባበሩት መንግስታት የተቋቋመ አካል ሲኖር ነው። በህወሓት የሚመራ የትግራይ ክልል መንግስት ተኩስ የማቆመው ሲል በመግለጫው አስታውቋል። አብዛኛው የክልሉ አካባቢም በቁጥጥሩ ስር መሆናቸው በመግለጽ ወደ ክልሉ የሰብአዊ እርዳታ ተቋማትና መገናኛ ብዙሀን በነጻነት ገብተውም ሊንቀሳቀሱ ይችላሉ ሲል ገልጿል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ